ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ይጎብኙ። ዶክተር አሰፋ ባልቻ የቀድሞው የወሎ ዩኒቨርስቲ ፕሬዚደንት ናቸው። በቅርቡ በጃል መጽሔት ላይ ንጉሥ ሚካኤል ስላስገነቡት ስመ ገናናው ያጠየፍ ግብር አዳራሽ ያካሄዱትን ጥናት ለህትመት አብቅተዋል። ይህንንም መድረሻ አድርገን ተነጋግረናል። መንደርደሪያችን የሆነውም የአይጠየፍ አዳራሽ ግንባታና ታሪካዊ ስያሜ ነው። አይጠየፍ አሁንም ድረስ በዛው ስም ነው አካባቢ ሙሉ አዳራሹ ብቻ ሳይሆን ሙሉ እንዲጠራ ምክንያት የሆነ ትልቅ የግብር መብያ ሰፊ አዳራሽ ነው። እሱን ያሰሩት ንጉሥ ሚካኤል ናቸው። ከራስነት ወደ ንጉሥነት በተሸጋገሩበት ጊዜ የተሰራ አዳራሽ ነው። ከዚያ በፊት ግን እንደምታውቀው ራሶች ደጃዝማቾች፣ ሁሉ ባለነጋሪትም የሚሆኑ ጋሪት የሌላቸው ልውላን መሳፍንትም እና ሌሎችም በየአካባቢያቸው ግብር ያበላል። ይህ የተለመደ የኢትዮጵያ የዘውድ ስርዓት በነበረበት ጊዜ የነበረ ዋና የተተከለ ስርዓት ነው። በዛ ስርዓት ነው ሰውን ወደ ፈለጉበት እና የፈለጉትን የአገዛዛቸውን ምንትል የሚቀበል ማሳመን የሚችሉት ገዢዎች እንደዚህ ነበር የሚጠቀሙት። የአሁኑ በተለየ ሁኔታ ነው የሚደርሰው ወደ ተራው ሕዝብ ከላይ ያሉት ሰዎች የሚደርሱት የዛን ጊዜ ግን በቀጥታ ተራውን ሕዝብ መድረስም ይቻል ነበር። አንዱና መድረሻው መንገድ ያው ደጃዝማች ከበደ ተሰማ በታሪክ ማስታወሻ ላይ እንዳስቀመጡት በምግብና በመጠጥ ነው። ማለት በሚበላ ነገር ነው የሚደርሷቸው። በሆዳቸው ማለት ነው። ካጎረሷቸው አንድ ቀን ጥሩ ነገር ከበሉ ጠጅ ከጠጡ ጥሩ ጠላ ከቀረበላቸውና የመሳሰሉት በቃ እኔ ከጌታዬ በፊት እንዲሉ የሚያደርጋቸው ነገር አድርጎ ነበር የሚያስቡት። ስለዚህ ነው ግብርን ሬጉለርሊ በተለይ ለካህናቱ እና ለወታደራቸው፣ ለወታደሮቻቸው በኋላም ደግሞ አንዳንድ በዓላትን የአውደ አመት የሚባሉ አሉ። አውደ አመቶቹን እና በዓላትን ጠብቀው ለተራ ህዝብ ደግሞ የሚሰጥበት ማለት ግብር የሚቀርብበት ጊዜ ነበር። እነዚህ በጣም ጠቃሚ ነገሮች ስለነበሩ ነው እንግዲህ አይጠየፍን አይጠየፍ ቦታ ላይ ማለት አይጠየፍ የደሴ ከተማ ላይ ካሉ ከስራ ቦታዎች አንዱ ነው። ጠቃሚ ሆነ ስትራቴጂክ ሚሊተሪ ማለት ነው ወታደራዊ የሆነ ጠቀሜታ ያለው ቦታ ነው ተብሎ የሚገመጥ ነው። የዛን ጊዜ በነበረው ሁኔታ ምንም የሚያሰጋ አውሮፕላን የለም። ከላይ ከአየር የሚጣረ ነገር የለም። እንግዲህ በጣም አለ ከተባለ የፈረስ በፈረስ ወረራ ነው። የፈረስ ላይ ሆኖ ጠላት ይመጣል ተብሎ የሚታሰብ ነው። እሱን ከፍ ካለ ቦታ ላይ ሆነው ከበድ ባለ መሳሪያ ወደ ታች እንግዲህ ለመከላከል የሚያስችል ስትራቴጂክ የሆነ አቀማመጥ ስለነበረው እዛ ቦታ ላይ ነው እሳቸው ከወረህ ሂመኑ ነበሩ የነበሩት። ከዛም በኋላ ቀስ እያሉ ወደ ደሴ እየተጠጉ የመጡባቸው አንድ ቦታዎች አሉ ተብሎ ይታምናሉ ብዙም አልተቀመጡባቸውም እና ብዙም አሻራም የላቸውም ሚሆንብቻል እና እንደ ይባላል እንጂ ይሄ ቦታ ላይ እዚህ ላይ ተቀምጠዋል ብሎ ለመናገር የሚያስደፍር ብዙም የተጨበጠ የታሪክ እንትን የለንም። ግን ሲባል አፈ ታሪኩ እንደሚያወሩት ከአይጠየፍ በፊት የነበሩት ወደ ገራዶ ወደ ሜዳው አካባቢ ምናምን ነው የሚሉት፣ ግን አይመስልም። ምክንያቱም የጥንት ሰዎች ማለት የጥንት ገዥዎች ይህንን አይነት ስትራቴጂ እንደማይጠቀሙ ኢትዮጵያ ታሪክ በጭራሽ ስለማያሳይ አይጠየፍን ነው መርጠው መጥተው የሰፈሩበት ነው የሚባለው። እንግዲህ አይተ አሰፋፈር እንደ አፈ ታሪኩ ከሆነ ወሎ መቼም እንደምታገቡ ያው አቋራጭ እና መገናኛ ቦታ ላይ ነው ያለችው። ሰሜን ሁሉንም የምታገናኝ ቦታ ስለሆነች፣ ስለዚህ የዛች ቦታ ላይ ሁሉም ነገስታት መጥተዋል ማለት ይቻላል። እኔ እንኳ በደንብ ከሰማሁትና ከተረዳሁት የጥንቶቹን የመካከለኛ ዘመኖቹ እነሱን እነሱም ማንሳት ትቼ አሁን የዘመናዊ እንደው ታሪክን ጅማሬ ከአፄ ቴዎድሮስ ጀምሮ አፄ ዮሐንስም ንጉሥ ምኒልክም እስከ ባለቤታቸው ታሪክ ድረስ አብረው እዛች ቦታ ላይ ይላሉ። ብዙ ሰዎች እዚች አይጠየፍ የምትባለው ቦታ ላይ፣ አሁን በኋላ አይጠየፍ የሆነች ቦታ ላይ ድሮ ጀሜ ነበር የሚባለው ይላሉ። ጀሜ ኮረብታ አይነት ነገር ተራራ ነበር የሚባለው። እዛች ላይ ሰፍረዋል፣ ካምፕ አድርገዋል፣ ጥቂት ጊዜ አርፈውበታል። እና ደስ የምትል ቦታ ናት በሚል ሁሉ ደሴ ስማም ሁሉ ከዛ ነው የተቀዳው እየተባለ የሚነገርለት ነገር አለ። ስለዚህ አይጠየፍን አሁን እንደነገርከኝ አይጠየፍን አሰራር ለመስራት የተነሱት እና ለመገንባት የተነሱት ንጉስ ሚካኤል የድሮ ራስ ሚካኤል ማለት ናቸው። ልጃቸው ያሱ ወደ ስልጣን ከመጣ በኋላ መጀመሪያ የሰራው ነገር ቢኖር ራሱን ንጉሰ ነገር ሳይል እና ሳይቀባ ሳይቀባ ነው እሳቸው ንጉስ ብሎ የሰጣቸው ሹመቱን። ስለዚህ ያ ንጉስ ያለባቸውን የወሎና የትግሬ ነው የሚለው፣ በተግባር ግን የወሎም የትግሬም የበጌምድርም የጎጃምም እንደሆኑ ነው የሚያሳየው። ስለዚህ ያ ንጉስነታቸው ትልቅ ስለነበር ለእሳቸው የሚመጥን የግብር አዳራሽ መሰራት እንዳለባቸው እዚያቸው እንትን ሳያደርጋቸው ሲ ሳያደርጋቸው አይቀርም ነው የሚባለው። በዛ የተነሳ ሰራዊቱ በስቷል፣ ተከታው በስቷል። ስለዚህ በስራቸው ያለ ደግሞ ብዙ መኳንንት ደግሞ አለ። ግዛቱ ከስፋቱ ማሰብ ይቻላል። የሚያስገብሩት ሰው ብዙ ነው፣ የሚመሩት ወታደር ብዙ ነው። ስለዚህ ቤተክርስቲያኑም ካህናቱም በዛው ልክ መክበር ይቻላል። የሲቪሉን በማህበረተሰብ ደግሞ ብዛት አለ። ስለዚህ በንጉስነታቸው ግብር ለመስጠት የሚያስችላቸው አዳራሽ ትልቅ መኖር እንዳለበት ታስቦ ይመስለኛል። እንግዲህ ይሄንን ሲያስቡ ብዙ ያስኮም ወደ ስልጣን ከመምጣታቸው በፊት የነበረው ሁኔታ ንጉስ ሜኔሊጋ ደግሞ ያ ሜኔሊጋ ካለው አዳራሽ ጋርም ሳያወዳድሩ የቀሩ አይመስለኝም። ሳይመለከቱ የቀሩ አይመስለኝም። ምክንያቱም እዛ ንጉሰ ነገስቱ በትልቁ ሲያደርጉ እሳቸው ደግሞ ሪጅናል ንጉሶ ነው። ምን ያህል ስንት ግዛቶችን ይዘው ሆል አንድ ሶስተኛ ኢትዮጵያ ግዛት የሚሆን የሚያክል ትልቅ ቦታ ይዘው ይሄን አይነት አዳራሽ መስራት እንዳለባቸው በግንባታው ሂደት ላይ በወቅቱ በርግጥ እንዳሁኑ ዘመናዊ የሆኑ አቅርቦቶች እና ቁሳቁሶች ሱቆች ስለሌሉ ከሩቅ ርቀት መምጣት አለባቸው። በእርግጥ ከጅቡቲ ጀምሮ እስከ ደሴ ድረስ ተጓጉዟል። ግንባታው ምን ያህል አዋኪ ነበር? ከሀገር ውስጥና ከውጭስ ተሳታፊዎች በግንባታ ላይ ምን ምን አይነት ሚና ነበራቸው? አድካሚነቱ ውስጥ ምን ያህል ነበር? ያለ የትም ያደገው ቤኖክሰ ነገስት የሚሰራውን ስራ የመስራት አይነት ሁኔታ ነው። ይህንን አዳራሽ ብቻ አይደለም እሳቸው ሰሩት። በነገራችን ላይ በጣም በርካታ ቤተ ቤተክርስቲያንም በሚገርሙ ዲዛይን አሁን ደሴ መድኃኔዓለም የሚባል አለ የታወቀ ቤተክርስቲያን። እሱን አሁን ራሳቸው ያሰሩት እሳቸው ናቸው። ጊዮርጊስ የሚባለውን ደሴ ላይ ያሰሩት እሳቸው ናቸው። ተንታሚካ ላይ ራሳቸው አሁን የተቀበሩበት አሁን አቅማቸው እዛ ተሰልሶ የሄደበት ቦታ ላይ ያሉበት እንትን ያሰሩሳቸው ናቸው። በወሩ ስላሴን ያሰሩሳቸው ናቸው። ማለት ቤተክርስቲያኖች እንጠቅሰን የማይጨረሳቸው ቤተክርስቲያኖች አሉ። ስለዚህ በጣም ብዙ የሰው ሀይል ይፈልጎ ነበር። ለምሳሌ አሁን የአዳራሹን አሰራር ብነግር አዳራሹ ሲሰራ በጣም በርካታ ድንጋይ፣ በጣም በርካታ ኖራ የሚባል ነገር አለ፣ ላይ ላይምስቷን የምንለዋለ እንደ ሲሚንቶም ሆኖ የሚያገለግለው እሱ ነው። እና በጣም በርካታ ብረት ይፈልጋል። ይሄ ህንጅስና ቀፊያና ምና ጭንቃር የሆኑ ብረቶች አሉ ጣሪያውን የሚያስሩበት የሚያገናኙበት ነገሮች አሉ። እነዚህ ሁሉም የሚሰሩት ሰዎች ከውጭ አደለም ሚመጡት አገር ውስጥ ሰዎች ናቸው። የአገር ውስጥ አርቲዛንስ ና በጥቃት ና እንትን የምንላቸው ሰዎች ናቸው የሰሩት። ስለዚህ አሁን ሁሉም በምን ያህል ደረጃ ስንት እሳት በወናት እንትን ሊደረግ እንደሚችል አፈሩን ራሱን የብረት አፈሩን ራሱን ጎረና ከአንድ የሆነ ቦታ አካባቢ አፈር አለ ለዚህ ለብረት የሚሆን እሱ ሁሉ አቃጥለው ነው ከአፈር ላይ ነው የብረቱ የሚለዩት እና ለይተው አምጥተው ነው። እሱን እዛው አካባቢ ሳይቱ ላይ ሆኖ ነው እየቀጠቀጡ የሚፈለጉትን አይነት ቅርጾች እና እንትኖች የሚሰሩት። ስለዚህ የሌበር ሞቢላይዜሽኑ የሚገርም ነው። እንደኛ በዲስፕሊን የሚሰራ ነገር ነው። በደንብ ረጅመንትድ የሆነ ነው። በደንብ አድርጎ በቁጥጥርና ና በንትን የሚሰራ ነው። ንጉሱ ራሳቸው አንዳንድ ጊዜ ሲምቦሊክ የሆነ ተሳስፈ ያደርጋሉ። ድንጋይ በትከሻቸው ይዛሉ። አንድ ድንጋይ ያደርሳሉ። መኳንንቱ ከዛ ይቀጥላል። ከዛ ተራውሱ ይቀጥላል። ከዛ እንደዚህ እየተደረገ ነው የሚደረገው። አሸዋ የሚመጣው ከቅርብ ካሉ ወንዞች አሉ። ገራዶ በግራ በኩል የሚታይ ነው ትልቅ እንትን አለው አሸዋ። ከዛ ይሰበሰባል። ቦርከና ወንዝም አለ። የቦርከና ወንዝ አዋሽ ገባር ነው። እሱም የሚሄድበት እንትን አለ። አሸዋ ለምሳሌ ከእንደዛ አይነት አካባቢ ይሰበስባል። ከቤተ መንግስቱ የውስጥ ዶሜስቲክ ሰራተኞች ጀምሮ የውስጥ አገልጋዮቹ ጀምሮ በዙሪያ ያለ በሙሉ ገበሬ ማለት ይቻላል። ወይም የገባር በሚለው ንት ውስጥ ተጠቅም ያለው በሙሉ እንደዚህ አይነት ስራ እንዲሰራ ታዟል ማለት ነው። በአካባቢ ገዎቻቸ አማካኝነት ታዘው አስፈላጊው መዋጮ እንዲያደርጉ፣ የጉልበት መዋጮ እንዲያደርጉ ተደርገዋል። በእርግጥ ይህም ሁሉ ሰው በየቀኑ ገንዘብ ሰጥቶም ሆነ ወይም ደግሞ አብሎታ ጠጥቶ ማድረግ እንኳ ባይቻል አስፈላጊውን አስተዋጽኦ እንዲያደርጉ ተደርጓዋል። ለምሳሌ የእንጨቱን ሁ ያበሻጥግ ነው የሚባለው እኛ ባበሻ ጽድነት ነው የምንጠቀመው። በጣም ጠንካራውና ኃይለኛው ቀይ እንትን አለ። እሱ አሁን ሳልመን የምንለው አልቡኮ፣ ደረጃሽ መንገሻ አቦዬ ትውልድ ቦታነት ይታወቃል። በኋላ አርበኛ ሆነው የነበሩት ና ካለን ንትን ያደረጉት ሰው ከዛ አካባቢ ሳልመን የሚባለው አሁን ከተማ ነው። የአልቡኮ ዋና ከተማ ወረዳ ናት። የዛ ከተማ ነው ሙሉውን ጫካ ነበር ነው የሚባለው። ሙሉ ጥቅጥቅ ያለ ጫካ፣ የጠር ጫካ ነበር ነው የሚባለው። ከዛ ከጫካ ውስጥ ነበር የተመጠረ የሚመጣ ማለት የተቆረጠ የሚመጣ የጽዱን ትልቅነት መናገር አይቻልም። ምን ያህል ዓመት እንደነበረ በምን ያህል ዓመት በቅሎ እንደነበረ ያበሻ ሰት ደግሞ ሲበቅል በጣም ትገምተኛ ነው፣ ግን በጣም ጠንካራ ነው። ያንን አካባቢ አሁን ብትሄድ አካባቢ ላይ አንድ ትዳት አገኝም፣ አንድ ዛፍ አይገኝም። አካባቢ ምንም ነገር እንኳን ጫካ ምንም የነበረበት አይመስልም። እዛ ቦታ ላይ ነው በሙሉ የአካባቢው ገበሬ ይቆርጣል። በአራት ማዕዘን ቅርጽ አይነት ነገር ይጠረባል። ዝም ብሎ ራፍ ይጠረባል። እና ርዝመቱን ስንት ብዬ ልንገርህ? እንግዲህ ከጣራው እስከ መሬት ድረስ ያለውን ርዝመት አንዳንድ ጊዜ ስታስበው የአዳራሹ በጣም የሚገርም ነው እና በአስራ ቤቶች እስከ ሀያ ሜትር ድረስ ርዝመት ያለው እንግዲህ፣ የቤቱ ቁመት በዛ ቁመት ልክ ራፍ ላይ ጥርብ ጥርብ የተደረገውን አለንጋ ነው። አለንጎ ይሉት አልመሱም። ተሸክሞ ለመምጣት ይታይ ወደ እስከ ከስሳ እስከ ሰማኒያ ሰው ይፈልጋል። ቢያንስ በአየር ርቀቱ እንኳ ባይሆን በምድር ርቀቱ እስከ ሰላሳ አምስት አምሳ ኪሎ ሜትር ድረስ ሊደርስ ይችላል። እንደው አሁን እንደው ሳስበው እንደዛ አይነት ርዝመት ነው ያለው። ከዛ ከቦታው ከተቆረጠበት ቦታ ተዘጋጅቶ በአንድ ጥድ አይጠይት ድረስ ኪደስ ድረስ ያን ያህል ሰው እየተቀባበለ ይዞት ይመጣል። ስልሳ ሰማንያ ሰው ድረስ ይመጣልና የድንጋውን የአሸዋውን፣ የጥዱን እና ሌሎቹን አመጣጥና የሚፈልገው ማቴሪያል የመሰብሰቡ ጉዳይ በጣም ብዙ ጉልበት የፈለገ በጣም ብጡ ማሲቭ የሆነ የሰው ጉልበት የፈለገ እንደውም አንዳንዶች እንደሚሉት በጉዞ ላይ ብዙ አደጋ ሁሉ የደረሰበት ነው ይላሉ። ተራራማ ነው። ከፍተኛ ዝቅተኛ ነው። አሁንም ቢሆን ራሱ መኪና መግባት አልብቆ መንገዱን ብታየው የሚገርም ነው። ለው በተራራ ጫፍ ላይ የምትሄድ ነው የሚመስለው እና ይንሸራተታል መኪና ወደ ኋላ ሁሉና ከዛ ጀምሮ እንግዲህ አይጠየ እስኪ ደስ ደስ ሊወስድ የሚችለውን ስን ማሰብ ይቻላል። በጣም ብዙ ሰው ተጎድቷል ይባላል። ሞት ደረጃም ደረሰኛ የሚያደርስ አደጋም ሁሉ ገጥሟል ይባላል። ለማንኛውም ግን በጣም በጣም በጣም በሺዎች የሚቆጠሩ ሰዎች የተሳተፉባቸው የስራ ክፍፍል የነበረበት ለምሳሌ ኖራ የሚባለው ነገር አሁን ቅድም ያልኩና ኖራው ለምሳሌ አሁን ከዚህ አንዱ ሁለት ቦታ ምናምን የሚታወቀው አንዱ በጣም የሚታወቀው ሰጎራ የሚባለው እዚህ ሩጋ አካባቢ የሚባለው ደሴ ዙሪያ እዙ ደሴን ትንሽ አለፍ ብለህ ጦሳ በኩል ዞር ስትል የሚታይ ቦታ ነው። እና ከዚ አካባቢ ኖራው አለ፣ ራሱ ላይምስቶን አለ። ላይምስቶንን አቃጥሎ ቆፍረው ማለት ነው እንትን አድርገው በሌላ ነገር አያያዝም በዚህ በፍየል ከማዳንም እያዘው ምክንያቱም አቃጥሎት ስለማይወጣ በእሱ የሚያገዙ ሰው አደርሽባቸዋሉ። በሕይወት እና አንድ ጊዜ እሳቸው አጫውቶኛል እና በጣም በጣም አዳጋጅ ስራ ነው። ራሱ ኖርያውን ማውጣቱ እና ማዘጋጀቱ እንደገና ጭኑ እዛ ድረስ ማገሱ እሱን አይነት ሁሉ መከራ የነበረው ለዛ ነው። አይ ቲንክ በኋላ አንተ ካላነሳኸው ይህንን አዳራሽ የተሰራው እኮ በእንቁላል ና በአጃ ነው ያሉ። በጣም ሀይለኛ ክብደት ሰጠው ሲያደርጉ የምንሰማው እደብ እንዳነሱት አንዱ በተለይ በቀድሞ የኢትዮጵያ ነገስታቶችና ንጉሶች ዘንድ ግብር ማብላት የተለመደ ነው። በአንድ በኩል ለማህበራዊ ግንኙነት፣ በሌላም በኩል ፖለቲካዊ ወዳጅነትን ለማጠንከሪያ ታማኝነትንም ለመመዘኛ አድርገው ይጠቀሙበታል። በዚህ መልኩ ንጉስ ሚካኤል አይጠየፍ አዳራሽን ምን ያህል ተጠቅመውበታል? የሚገርመው የአይጠየት አዳራሽ እንደሰሩት ነው የሞቱት። ማለት ይቻላል ብዙ አልተጠቀሙበትም። አስራ ዘጠኝ አስራ አምስት አካባቢ ነው በእኛ የምለው ምክንያቱም የተጻፈው አዳራሹ ላይ አስራ ዘጠኝ ዜሮ ሰባት ነው የሚለው እንደምታውቀው ዜሮ ዘጠኝ ያው ሰገሌ ጦርነት ልክ ነ አንድ ዓመት ያህል ከዛ በላይ ያገለግላል። አገለ ተሰርቶ ተጨርሶ ተመርቋል። የአይጠየፍ አዳራሽ እንግዲህ በሰገሌ የተነሳ ያው አለቀ። በኋላ ብዙም ሳያገለግል ነው አገልግሎት ነው ያቆመው ለማለት ነው። እዛች ውስጥ ነው አገለገለ ተብሎ የሚነገረው እንጂ እሳቸው ግብር ሲሻብሉ አልነበረም ማለት አይደለም። ቀድሞም ትልልቅ ዳሶች በጣም እጅግ ትልልቅ ዳሶች የተጣሉ እዛው ቦታ ላይ ግብር ይበላበት ነበር። የዛ ኮንቲኑዌሽን ነው። ይሄ እንግዲህ በዘመናዊ ቤትነትን በዘመናዊ ሕንፃ ማለት ይቻላል በዘመናዊ ግንባታ በዘመን ተሰርቶ ግብር ማብላት የጀመሩበት ለማለት እንጂ እሳቸው ግብር ማብላት የጀመሩት ያው ከንግስናቸው በፊት ራስ በነበሩበትና የወሎ ጠቅላላ ገዢ በተለይ ያባጠው ከሞቱ በኋላ ሙሉ ወሎ ከገዙ ከያዙበት ጊዜ ጀምሮ ያው ሲደረግ የነበረ ነው። አንደኛ የምኒልክ አማች ናቸው፣ ከማንም በፊት ንጉስ የሆኑ ናቸው። ስለዚህ በጣም ብዙ ግብር ይበላበት የነበረ ነው። ቤቱም ተበልቶበታል፣ ተደጋጋሚ ተበልቶበታል። ግን ደግሞ ስሙንም የተሰጠው ለዛ ነው። ያ ቤት ተሰርቶ ካለቀ በኋላ ንጉስ ሚቅያስ ቀድሞም ያደርጉታል። ክርስቲያን ናቸው። በጣም ትሁት ናቸው። ከጀግንነታቸውና ከችኩልነታቸው ከጭኩልነታቸው በቀር ነው የሚባለው። ስለዚህ እሳቸው በጣም ብዙ በርካታ ድሆችን ያበሉ ነበር። ምንድን ነው የሚባለው? ያለው ብቻ አይደለም፣ ሹም ብቻ አይደለም፣ ለንጉስ የቀረበ ሰው ብቻ አይደለም፣ ወይም ካህናት ብቻ አይደለም፣ ወይም ደግሞ እሳቸው ወታደሮች ብቻ አሉ። ያንን ግብር የሚበሉት ተራው ሰው ሲበላ ስለነበረ ነው አይጠየፍ የተባለው እንደውም የአካል ስንኩል እና የሰውነት ችግር ያለባቸው ሁሉ ጭምር ሳይቀር ተራቸውን ጠብቀው ገብተው ይበሉበት ስለነበር ማንንም አይጠየፍም፣ አዳራሹ ማንንም አይመልስም። ምንም አይነት የሆል ኦፍ ኖ ሰግሪጌሽን ያልኩትም ለዛ ነው። በራፍ የሆነው ሌትራል እንትኑ ትርጉሙ ማንንም የማይለይ አዳራሽ ማለት፣ ለሁሉም ክፍት የነበረ አዳራሽ ነው የሚለው ከተራው ሰው ከተመጋቢው ከተጠቃሚ ይሄ የተሰጠ ስም እንጂ እሳቸው የሰየሙት ስም አይደለም። ስለዚህ ለዛ ነው ለየት የሚያደርገው ስሙን እንደዛ ያደረጉበት አይጠየፍ ነው የአዳራሽ ማንንም አይጠየፍም ነው። ድሀ ሀብታም አይልም፣ ትልቅ ትንሽ አይልም። ስለዚህ ነው የሚል ስም ስለነበረው ነው። እንግዲህ ይሄ የሆነው ደግሞ ግብር ስላልተበላበት አይደለም። ስለተበላበት ነው። አሁን አካባቢ የሚጠራ በሱ ነው። አዳራሻቸው ግን በቋሚነት እሳቸውን ያስታውሳል። ዶክተር አሰፋ ባልቻ የቀድሞው የወሎ ዩኒቨርሲቲ ፕሬዚደንት፣ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ። አደጋሳው እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።